ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በህዳሴ ግድብ አሞላልና አመራር ጉዳይ የአሜሪካ አቋም እያነጋገረ ነው። And there are some indications, based particularly on the Treasury Department statement that was issued uh, on the 28th of um, February, that suggest a, um, maybe a bias uh, towards uh, Egypt's position. And if you're trying to play the role of good offices, it's, uh, I'm not sure you can do that if you're, if you're in effect. በጆርጅ ዋሽንግተን ዩኒቨርሲቲ ዓለም አቀፍ ግንኙነት ፕሮፌሰር አምባሳደር ዴቪድ ሺን ነው የሰማችኋቸው። ይሄ በአባይ ተፋሰሱ ውስጥ የሶስት አገሮች ጉዳይ ነው። እንኳን አሜሪካ አፍሪካ ውስጥም ከተፋሰሱ ውጭ ያሉ አገሮች በዚህ ጉዳይ ላይ እንዲህ አይነት ማስጠንቀቂያ፣ እንዲህ አይነት ማስፈራሪያ የማውጣት መብት ማሰጣት ማን ነው? የዚህ ምስራቅ አፍሪካ አካባቢ የአፍሪካ የዓለም ፖሊሲ ያደረጋት ጉልበት ማሳየት ካልሆነ በስተቀር ህጋዊ መሰረት እንዴት ይወራታል? ኢትዮጵያ ደግሞ ይህም የመከላከል መብት አላት። በኮተቤ ዩኒቨርሲቲ የመልካ ምድር ጥናትና ምርምር ፕሮፌሰር ብርሃኑ በላቸውን ድምፅ የሰማችሁት አድማጮች ከቀደመው የአምባሳደር ዴቪድ ሺን ትችት ወይም አስተያየት ጋር በዕለቱ አቢርስ ይቀርባል። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅድብሮችን ይዘን ከዛሬ የሰኞ የካቲት 23 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። የምሽቱን ዜናዎች የማቀርብላችሁ ደግሞ ቆንጅ ይታየነኝ። እንደናምሽታችኋል አድማጮች። ለምሽቱ ካሉን ዜናዎች መካከል ኢጣሊያ የአዲስ የኮሮና ቫይረስ ተያዦቿ ቁጥር በአንድ ቀን ብቻ በ50 ከመቶ መጨመሩን ተናገረች። በሰሜኑ ግዛቷ ያሉ 11 መንደሮችንና ከተሞችን ዘግታለች የሚለው አንዱ ዜናችን ነው። ባለፈው ሳምንት በዚሁ በኮሮና ስጋት ምክንያት አሽቆልቁሎ የነበረው የአውሮፓና የእስያ የአክሲዮን ገበያ የአክሲዮን ድርሻ ዋጋ ዛሬ ጥቂት አገግመዋል እየተባለ ነው። ሰሜን ናይጄሪያ ክፍለ ግዛት ካዱና ውስጥ ቢያንስ 50 የሚሆኑ ታጣቂዎች መንደሮች ላይ ጥቃት ከፈቱ፣ በርካቶችን በጥይት መጥተዋል፣ መኖሪያ ቤቶችን በእሳት አጋይተዋል የሚሉትና ሌሎችም አሉን። 124ኛው የአድዋ ድል በዓል ዛሬ ተከብሮ ውሏል። አድማጮች ልዩ ዝግጅት በሁለተኛው አጋማሽ ይኖረናል። ከቴክኒክ አቀናባሪ ንጉሡ ታምሬ ከስርጭት መሐንዲሱ ቮይቴክ ዞርኛክ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅት አየለ ጣሊያን የአዲስ የኮሮና ቫይረስ ተያዦች ቁጥር በአንድ ቀን ብቻ በሀምሳ ከመቶ ከፍ ማለቱን ተናገረች። በሰሜኑ ግዛቷ ያሉ አስራ አንድ መንደሮችንና ከተሞችንም ዘግታለች። ከአውሮፓ ሀገሮች ሁሉ በቫይረሱ በከፋ ሁናቴ የተመታችው ጣሊያን እስካሁን በቫይረሱ መጠቃታቸው የተረጋገጡ ህሙማኗ ቁጥር ወደ 1ሺ 700 እንደሚጠጋን የተናገረችው ከወዲሁ 34 ሰዎች እንደሞቱም ተነግሯል። የጣሊያን ባለስልጣናት የቫይረሱ ተጠቂዎች ቁጥር ይጨምራል ብለው እንደሚሰጉ ተናግረው ለዚህም አንድም ቫይረሱ ለቫይረሱ የተጋለጠ ሰው ላይ ለ14 ቀናት ምልክት ሳያሳይ ስለሚቆይ ደግሞም ስርጭቱን ለመቆጣጠር የሚወሰዱ እርምጃዎችን ማስከበር ጊዜ ስለሚጠይቅ ነው ብለዋል። ጣሊያን ብዛት ያላቸው በእድሜ የገፉ አረጋውያን ያሏት ሲሆን፣ ለቫይረሱ በይበልጥ የሚጋለጡትም ከ65 ዓመት በላይ የሆኑ ሰዎች መሆናቸውን የጤና አዋቂዎች እየተናገሩ ናቸው። የዩናይትድ ስቴትስ ባለስልጣናት አሜሪካውያን ወደ ሰሜን ጣሊያን እንዳይጓዙ ማስጠንቀቂያ ሰጥተዋል። ሁለት ትላልቅ የዩናይትድ ስቴትስ አየር መንገዶች ዴልታና አሜሪካን አየር መንገድ የጣሊያኗ የንግድና የኢንቨስትመንት መዲና ሚላን በረራዎቻቸውን ሰርዘዋል። በረራዎችና ትላልቅ ዝግጅቶች በዚያች ከተማ ላይ መሰረዛቸው በአጠቃላይ በሀገሪቱ የቱሪዝምና የንግድ ዘርፍ በእርግጠኝነት ከባድ ጉዳት የሚያስ የሚያስከትል ነው እየተባለ ነው። ይህ በዚህ እንዳለ ከዓለም እጅግ ስመ ጥሩ የስነ ጥበብ ቤተ መዘክር የፓሪሱ ሉቭር በማህበር የተደራጁ ሰራተኞቹ በኮሮና ቫይረስ ፍራቻ አንሰራም በማለታቸው በመዘጋት ተገዷል። ጎብኚዎች በዚህ እርምጃ እንዳዘኑም ነው የሚሰማው። የፈረንሳይ መንግስት አምስት ሺህና ከዚያ በላይ ሰው የሚያሳትፍ ህዝባዊ ስብሰባ ከልክሏል። ሉቭር በዘገባዎች መሰረት በየቀኑ አምስት ሺህ ጎብኚ እንደሚያስተናግድ ነው የተነገረው። በሌላ በኩል ትናንትና አውስትሬሊያና ታይላንድ የመጀመሪያ የኮሮና ቫይረስ ተያያዦች እንደሞቱባቸው ይፋ አድርገዋል። በዩናይትድ ስቴትስ ደግሞ የፌዴራሉ መንግስት የጸረ ኮሮና ትግል የሚመሩት ምክትል ፕሬዚደንቱ ማይክ ፔንስ ትናንት ለኤንቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም በሰጡት ቃል በዩናይትድ ስቴትስ የቫይረሱ ታማሚዎች ቁጥር መጨመሩ አይቀርም ብለው፣ በሽታው እንዳይስፋፋ ለመከላከል ግን የተቻለውን ሁሉ ለማድረግ አስፈላጊው ዝግጅት ተከናውኗል ብለዋል። እስከ ትናንት ማታ ድረስ ዩናይትድ ስቴትስ ውስጥ የተገኙት የቫይረሱ ተጠቂዎች ሰባ አራት እንደሆኑ ተነግሯል። አንድ ሰው ህይወቱ አልፏል። በተዛመደ ዜና ባለፈው ሳምንት አሽቆልቁሎ የነበረው የአውሮፓና የእስያ የአክሲዮን ገበያ የአክሲዮን ድርሻ ዋጋ ዛሬ አገገመ እየተባለ ነው። ቻይና በኮሮና ቫይረስ ወረርሽኝ ምክንያት ለሳምንታት ተስተጓጉሎባት የነበረው ፋብሪካ ምርቷ መጠን እየተሻሻለ መምጣቱን ተከትሎ የአክሲዮን ሰንጠረዧ ከሶስት ከመቶ በላይ ጭማሪ እንዳሳየ ተነግሯል። መዋዕለ ነዋይ አፍሳሾች ኮሮና ቫይረስ ወረርሽኝ የዓለምን ኢኮኖሚ ያንኮታኩታል የሚል ስጋት ስላደረባቸው የአክሲዮን ዋጋዎች ተዳክመው ቆይተዋል። በዚህ መሀል ግን የተከሰተውን የዋጋ መቀነስ አንዳንዶች የመግዣ አጋጣሚ አድርገውታል። የብሪታንያ ኤፍ ቲኤስኢ አንድ መቶ ሰንጠረዥ አንድ ነጥብ አራት ከመቶ፣ የፓሪሱ ዜሮ ነጥብ ስምንት ከመቶ ጭማሪ ሲያሳይ የጀርመኑ ዳክስ በዜሮ ነጥብ ሶስት ከመቶ ጠንከር ብሎ እንደዋለ ተሰምቷል። የዩናይትድ ስቴትስ የአክሲዮን ግዢና ሽያጭ የተቆረጡ ውሎችን የሚናገረው ሰንጠረዥ ዩኤስ ፊውቸርስ መጠነኛ ማገገም አሳይቷል። ዳው ጆንስ 0.8 ከመቶ፣ ኤስ ኤን ፒ 500 0.5 ከመቶ እድገት አሳይተዋል ተብሏል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ናይጄሪያዋ ክፍለ ግዛት ካዱና ውስጥ ቢያንስ ሀምሳ የሚሆኑ ታጣቂዎች መንደሮች ላይ ጥቃት መክፈታቸውን የአካባቢው ባለስልጣናትና ነዋሪዎች ተናገሩ። የክፍለ ግዛቷ ፖሊሶች እንዳሉት ቁጥራቸው አንድ መቶ የሚሆን ታጣቂዎች የካዱና ኢግባኒ ወረዳ ውስጥ የሚገኙ አራት መንደሮችን ወረው ነዋሪዎችን በጥይት መትተዋል፣ ዘረፋ አካሂደዋል፣ መኖሪያ ቤቶችን አቃጥለዋል። የናይጄሪያ ፓርላማ አባል የሆኑት ዛይድ ኢብራሂም በሰጡት ቃል ምእመናን ከመስጊድ እየወጡ በነበሩበት ሰዓት ነው አጥቂዎቹ ደርሰው ተኩስ የከፈቱት። የክልሉ የፖለቲካ መሪ አልሃጂ ካሬዋ ለቪኦኤ የሐውሳ ቋንቋ አገልግሎት በሰጡት ቃል ጥቃት አድራሾች ውስጥ የአክራሪው እስላማዊ ቦኮ ሀራም አባላት እንዳሉባቸው ነው ያመለከቱት። ሰሜን ኮሪያ ዛሬ ሰኞ ሁለት የአጭር ርቀት ተወንጫፊ ሚሳይሎች መተኮሷን የደቡብ ኮሪያ የጦር ኃይል አስታወቀ። ፒዮንግያንግ ይህን ያደረገችው ከባድ ችግር ሊፈጥርባት የሚችል እንደሆነ የተናገረችውን የኮሮና ቫይረስ ስርጭት ለመከላከል እየተሯሯጠች ባለችበት በአሁኑ ወቅት መሆኑ ነው። የደቡብ ኮሪያ የጦር ኃይሎች የኤታማዦር ሹም እንዳሉት ከሆነ ሰሜን ኮሪያ ሁለቱን ሚሳይሎች ከዋንሳን አካባቢ የተኮሰችው በምስራቅ ጠረፏ አሻግራ ወደ ባህሩ በማነጣጠር ሲሆን መሳሪያዎቹ በ ሰላሳ አምስት ኪሎ ሜትር ከፍታ 240 ኪሎ ሜትር ርቀት እንደተወነጨፉ ነው የተነገረው። ሰሜን ኮሪያ በጉዳዩ እስካሁን ድምጿን አላሰማችም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩሉ ስለ ሚሳይል ውንጨፋው ሰምተናል፣ መከታተላችንን እንቀጥላለን ማለቱ ተጠቅሷል። ሰሜን ኮሪያ ባለፈው የአውሮፓውያን አመት አስራ ሶስት ዙር አጭርና መካከለኛ እርቀት ተወንጫፊ ሚሳይሎች ወይም ሮኬቶች መተኮሷ ሲታወቅ በዚህ በአዲሱ ሀያ ሀያ አመተ ምህረት ግን የዛሬው የመጀመሪያዋ እንደሆነ ነው የተነገረው። የእስራኤል መራጮች ባለፈው የአንድ አመት ጊዜ ውስጥ ሶስተኛ በሆነው ምርጫ ዛሬ ድምጻቸውን ሰጥተዋል። የዛሬው ምርጫ የተካሄደው ለጠቅላይ ሚኒስትር ቤንጃሚን ኔተንያሁ ሌላ የስልጣን ዘመን መስጠትን ወይም ከቀድሞ የጦር ሰራዊት አዛዥ ቤኒ ጋንስ ጋር ወደ አዲስ አቅጣጫ እንጓዝ በሚለው ላይ የሚወስን ይሆናል ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች ወደ ቀዳሚው ዝግጅታችን ከማለፋችን በፊት ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። አድዋ በግብ አገሪቱን ሊወራት ሲመጣ በዛን ጊዜ አባቶቻችን አጤ ምኒ አዋጅ ባወጁ ጊዜ በያለበት በገሌ አማራ፣ ገሌ ኦሮሞ፣ ገሌ ትግሬ ሳይባል በያለበት ማራቱ ማዘር እየተላላከውን አዋጅ በማክበር ዘምተው አድዋ ላይ አድዋ ጣሊያን ግፈኛው ዛሌ ድል አድርገዋል። ሥነ ሥርዓቱ በሚሰማበት ድምፅ ተደርቦ የተሰማው በአድዋ ድል አንድምታና 124ኛው ክብረ በዓል ዙሪያ በተሰናዱ ቅንብሮች በአዲስ አበባው ሥነ ሥርዓት ለአሜሪካ ድምፅ አስተያየት የሰጡት አንድ አባት አርበኛ ድምፅ ነው የሰማችሁት አድማጮች። ወራሪውን ኃይል ድል የተመታባትን ባለ ታሪኳን አድዋን ጨምሮ ዛሬ በዓሉ በተከበረባቸው የተለያዩ አካባቢዎች የተጠናቀሩ ዘገባዎች ቆየት ብለው ይቀርባሉ። ጽሕፈት ቤታችን እየዘጉ ነው ያሉ አባሎቻችን እየደበደቡ እየሰሩ ነው ያለው። ስለዚህ በዚህ ሁኔታ ላይ የሚቻለንን ያህል እያደረግ ነው ያለው። በትግራይ ጽሕፈት ቤትም የለውም። በትግራይም የሚንቀሳቀስ ፓርቲ አይደለም። በወሬ የምንሰማው አዲስ አበባና ጎንደር ነው ይሰራል። ስለዚህ በምን ሞራልና እውቀት ላይ ተመስርተው ነው ትግራይን የሚመለከት ፖለቲካ ምህዳሩን ሊናገር የሚችለው? ይሄኛው ደግሞ በወቅታዊ ዝግጅት ላይ ካተኮረ ውይይት የተወሰደ ነው። የቅድመ ምርጫ ቤትታዎችና የኢትዮጵያ መንግሥት ቅድመ ዝግጅት ዙሪያ በተጠናቀረው በዚህ ዝግጅት ከሚሰሙ ድምጾች ውስጥ ናቸው። ለምሽቱ ያዝነው ሌላ ቅንብር በሁለተኛው አጋማሽ ነው የሚቀርበው። አሁን በቀጥታ ወደ ቀዳሚው ዝግጅት ሁለተኛው ቀደም ብለን በመግቢያው ያስተዋወቅ ነው ዝግጅት ነው አድማጮች ቀዳሚ ያደረግ ነው አንድ መቶ ሀያ አራተኛው የአድዋ ድል በዓል በአድዋ ከተማ በዛሬው ዕለት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እና ሌሎችም በተገኙበት በድምቀት ተከብረዋል። ፕሬዝዳንት ሳህለወርቅ በክብረ በዓሉ ላይ ባሰሙ ንግግር የኢትዮጵያውያን ኢትዮጵያውያን በችግር ጊዜም ቢሆን ለውጭ ወራሪ በአንድነት የሚመክቱ ናቸው፣ ይህም ማሳያ ነው ብለዋል። አክለውም በዚህ ጊዜ አንድነታችን የሚፈታተኑ ጉዳዮች አሉና ከምንጊዜውም በላይ ዛሬ የአድዋ መንፈስ መታደስ ይኖርበታል ሲሉ መናገራቸውን ጠቅሶ ሙልጌታ ጽብሃ የበዓሉን አከባበር ተከታትሎ ተከታዩን አድርሰናል። በሶሎዳ ተራራ ስር በተከበረው የአድዋ ድል በዓል የተገኙት የኢፌድሪ ፕሬዚደንት ሳለወርቅ ዘውዴም የአድዋ ድል በዓል ቀኝ ግዛትን ማሸነፍ እንደሚቻል ያበሰረና የነጻነት ጮራ እንዲፈነጥቅ ያደረገ ነው ብለዋል። በአድዋ ድል በዓል ከማንኛውም የውስጥ ችግር በላይ ለኢትዮጵያ ነጻነት ትኩረት በመስጠት ነጻ ሀገር ማቆየት ተችሏል ብለዋል። የኢትዮጵያ ሕዝቦች በየትኛውም ወቅት በሀገር ልዕልና መብትና ነጻነት ዙሪያ እንደማይደራደሩ ያሳየ እንደሆነ ፕሬዚዳንቱ ሳል ወርቅ ገልጸዋል። በሰው ልጆች መካከል የነበረው የተዛባ መለኪያ ወደ ተፈጥሯዊ እኩልነት መመለስ አለበት የሚሉ ድምፆች እንዲበዙ የራሱን ከፍተኛ ሚና ተጫውቷል። ለካ ቅኝ ገዢዎችን ድል መንሳት ይቻላል የሚል ስሜት እንዲፈጠር ከማድረግ ጀምሮ የጸረ ቅኝ አገዛዝና ጸረ ዘረኝነት ንቅናቄዎች በየቦታው እንዲቀጣጠሉ አድርጓል። ኢትዮጵያንና ሕዝቦቿን ደግሞ የጽናት፣ የታላቅነት እንዲሁም የአይበገሬነት ምሳሌ ለመሆን አፍቅቷቸዋል። በአድዋ ድል ታሪካችን መኩራታችን ተገቢ ነው ያሉት ፕሬዝደንቷ፣ ከዚህ ጎን ለጎን ግን በአሁኑ ወቅት አንድነታችን የሚፈታተኑ ጉዳዮች መኖሯቸውን መረዳት ይገባናል ብለዋል። ከምንጊዜውም በላይ ዛሬ የአድዋ መንፈስ መታደስ ይኖርበታል። ይህ ሉዓላዊነታችን ሲነካ ቆፎ እንደተነካበት ንብ በአንድነት እንድንነሳ የሚያስችለን ስንቅ ይሆነናል ሲሉ ተናግሯል። በታሪካችን በተለይም እንደ አድዋ ባለው ጀግንነት መኩራታችን ተገቢና ትክክለኛ ነው። በዚሁ ልክ ደግሞ አንድነታችንን፣ አብሮ መኖራችንን፣ ሰላማችንን የሚፈታቱኑ ሁኔታዎች እንዳሉን ደግሞ እናውቃለን። የአድዋ ድል በየአመቱ የምናከብረው ብቻ ሳይሆን የየቀን ተግባራችንን በትክክል እንድንመራ የሚረዳን መንገድ ሊሆንና ልንጠቀምበት ይገባል ወደ ኋላ ሄደን ስንቸገር ብቻ የምናስታውሰው ጀብዷችን መሆን የለበትም እንዲያውም ዛሬ ከምን ጊዜውም በላይ የአድዋን መንፈስ ልናድስ ልንመራበት ይገባል ኢትዮጵያ በጋራ የተሳፈርንባት ጀልባ እንደማለት ናት። የሁላችንም ሕልውና የተመሰረተው በጀልባዋ ደህንነት ላይ ነው። የጀልባዋን ደህንነት አደጋ ላይ የሚጥል ችግር ሲከሰት ልንታገሰው አይገባም ብለዋል ፕሬዚደንት ሳህለ ወርቅ ዘውዴ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው የአድዋ ድል ማንኛውም ህብረተሰብ ሊገመት የማይችል ውጤት ማስመዝገብ እንደሚችል ጥሩ ምሳሌ ነው ሲሉ ገልጸዋል። ከአድዋ ድል የምንወስደው ትምህርት ዘመናዊ መሳሪያ መታጠቅ አለመታጠቅ፣ የወታደር መብዛት ማነስ፣ መሰልጠን አለመሰልጠን የየራሳቸው አዎንታዊና አሉታዊ ጫና ቢኖራቸውም ህዝባዊ አንድነትና ጽናት ምንጊዜም የድል ባለቤት መሆኑን ያሳየ ነው ብለዋል። በንግግራቸው የውጭ ጣልቃ ቀጋገብነት መከላከል ከአድዋ ድል መማር ይገባናል ሲሉ ገልጸዋል። በአሁኑ ጊዜ እየተካሄደ ያለው የህዳሴ ግድብ ስምምነትም ከውጫሌ ስምምነት መማር ይገባል ሲሉ ተናግረዋል። ሰሞኑ የህዳሴ ግድብን አስመልክቶ የቀረበው የውል ሰነድ ቆም ብለን ከውጫሌ ውል በመማር በውሉ የሰፈሩ ሐሳቦች እና ቃላቶች በሉዓላዊነታችን ላይ የመጡ ከዛም አልፈው ለሌላቸው የፖለቲካ ዓላማ ማስፈጸሚያ ገጸ በረከትና እጅ መንሻ ሆኖ እንዳያገለግል በከፍተኛ ጥንቃቄና ኃላፊነት መፈጸም ይገባል። ወደ ጦርነት ካስገባን የውጫሬ ወል ሳንማር ቀርተን በሀገር ላይ ጉዳት ቢደርስ ይህ ሌላ ስህተት ሳይሆን የምህስ ጠይቅ ትልቅ ጥፋት ሆኖ አይቀርም። በአድዋ ከተማ የሚገነባው የፓን አፍሪካ ዩኒቨርሲቲ እውን እንዲሆን ሁሉም ኢትዮጵያዊ ሊያግዝ ይገባል ያሉት ዶክተር ደብረጽዮን መንግስታቸው በገባው ቃል መሰረት የዩኒቨርሲቲ የህንጻ ዲዛይን አሰርቶ ወደ ተግባር እያስገባ መሆኑም ገልጸዋል። ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ህዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ ኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለየ ተባብረን በአንድነት ዩኒቨርሲቲውን መስራት ይጠበቅብናል። የትግራይ ክልል ዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት ድጋፍ ለመስጠት ቃል በገባው መሰረት የፓን አፍሪካን ዩኒቨርሲቲ ፕሮጀክት ማስተር ፕላን እና ዲዛይን ስራ በማስጀመር የማስተር ፕላኑ ስራ በማገባደድ ወደ ዝርዝር ዲዛይን በመሸጋገር ላይ ይገኛል። በአድዋ ከተማ በተከበረው በዚህ በዓል ከፍተኛ የመንግስት አመራሮች፣ የአፍሪካ ህብረት መሪ ተወካይና የከተማዋ ነዋሪዎች ታድመዋል። እንዲሁም ከተለያዩ አካባቢዎች ወደ አድዋ በእግር የተጓዙ ተጓዦችም ተሳትፏል። ለአሜሪካ ድምፅ ሙልጌታ ጽብሃም አድዋም ዶክተር ስብሃን ለዘገባ አመሰግናለሁ። አድማጮች፣ አንድ መቶ ሀያ አራተኛው የአድዋ ድል ልዩ ዝግጅታችን ይቀጥላል። ወደ አዲስ አበባው ስነ ስርዓት እንመለስ። የኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ዳንኤል ጆቴ የኢትዮጵያ ጀግኖች በአንድነት በተባበረ ክንድ ጠላት ላይ ዘምተው ነው ድል ያደረጉት ይላሉ። በልዩ ልዩ ስነ ስርዓቶች የተከበረውን ይህን በዓል ጸሐይ ዳምጠው ተከታትለዋለች። ዛሬ መቶ ሃያ አራተኛው የአድዋ ድል በዓል በምኒሊክ አደባባይ በተከበረበት ወቅት የቀኝ ግዛትና የባርነት አስተዳደር በተንሰራፋበት በዛን ዘመን ጥቁር ሕዝቦች አሳራቸውን አይቷል። በአድዋ ድል ምክንያት ኢትዮጵያውያን የአይበገረነትና የነጻነት ተምሳሌት መሆን ችለዋል ያሉት የኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ልጅ ዳንኤል ጆቴ ናቸው። ያኔ የኢትዮጵያ ጀግኖች በአንድነት በተባበረ ክንድ ጠላት ላይ ዘምተው ነው ድል ያደረጉት ብለዋል። ልጅ ዳንኤል በክብረ በዓሉ ላይ ባሰሙት ንግግር ከወራሪው የጣሊያን ጦር ጋር በአድዋ ተራሮች ላይ ጀግኖች ባደረጉት መሬት አንቀጥቅጥ ውጊያ ላይ የማይተካ ህይወታቸውን መሰዋት አድርገው ለድል ያበቁንን ውድ ጀግኖች እስከ መጨረሻው ድረስ እናስባቸዋለን፣ እናከብራቸዋለን። እነዚህም ጀግኖች በወቅቱ ሀገርና ህዝብን ድል ያበቁት ዋናው ቁልፍ ሚስጥሩ ውስጣዊ ልዩነታቸውን አቻችለው በህብረትና ባንድነት ተሳስረው አንድ ለሆነችው ሀገራቸው በፍቅር በመቆሟቸው ብቻ ነው። አሁንም ከጥላቻ ይልቅ መፈቃቀርን በማጎልበት ሁሉም ላገሩ ዘብ ሊቆም ይገባል። ቀደምቶቻችን በአድዋ ድል ማድረግ የቻሉት መደማመጥ፣ መቻቻል በጥበብ በተሞላ ስልት በመቅረጽ የግል ሳይሆን የጋራ ጉዳዮች ላይ ማቶክር በመቻላቸው ነው ያሉት ደግሞ የአዲስ አበባ ከተማ መስተዳደር ጽፈት ቤት ኃላፊ ኢንጂነር አወቀ ኃይለ ማርያም ናቸው። ኢንጂነር አወቀ የአሁኑ ትውልድ ከጀግኖች አባቶቻችን መቅሰም ያለባቸው ልምድ አለ ሲሉም አክሏል። ባልሰለጠነው ዘመን የሰለጠኑ መሪዎቻችን አባት አያቶቻችን ግዙፉና የሰለጠነውን ዓለም በአንድ ቀን መጥተው ዛሬ በኩራት ከፍ ብለን እንድንታይ እንደተባለው ነፃነት ሳይሆን የነፃነት ቀን ሳይሆን የትቀን እንድናገብ ያደረጉ አባት አያቶቻችን አንድ ብዙ ሆነው እንደ አንድ የመታገላቸው እና በመቆማቸው በዚህ ዘመን ያለው ትውልድ የመጪውን ሀገር እና ትውልድ የበለጠ ከፍ ብሎና ላቅ ብሎ እንዲታይ ድርብ ኃላፊነት አለን። በአንድ በኩል ከጀግኖች አያት ማያቶቻችን የተረከብናትን ሀገር ሳንሸራርፍ፣ ሳናለያይ ውስጣዊ ልዩነታችን በሰከንና በምክንያታዊ መንገድ በማስታረቅ ለቀጣዩ ትውልድ እችን ጠንካራ እና ጠላትን ያሳፈረች ሀገር ማስረከብ ግዴታችን ይሆናል። ጠላት መጣ፣ ሀገርን ተከላከል፣ ዝመት የሚለው የመሪያቸውን ጥሪ ያለማወላወል በመቀበል በአንድነት ዘምተው ድልስ ሲያደርጉት ነው የነበሩት ያሉት አንድ ጀግና አርበኛ፣ የዚህ ዘመን ትውልድ ያንን ታሪክ ደህንነትን በመዋጋት መድገም አለበት ብሏል። አድዋ በግብ ሀገሪቱን ሊወራ ሲመጣ በዚያን ጊዜ አባቶቻችን አጤ ምኒልክ አዋጅ ባወጁ ጊዜ በያለበት ገሌ አማራ፣ ገሌ ኦሮሞ፣ ገሌ ትግሬ ሳይባል በያለበት ባራቱም ማዕዘን እየተላላከውን አዋጁ በማክበር ዘምተው አድዋ ላይ አድዋ ጣሊያን፣ ግፈኛው ጣሊያን ድል አድርገዋል። ባድዋ ድል የሴቶች ሚና እየጎላ እንደነበር በክብረ በዓሉ ላይ የተገኙ ሴት አርበኞች ይናገራሉ። የሴቶች ሚና እናቴ እንደምትነግረኝ ስንቅ እናዘጋጃለን፣ የቆሰለ እናክማለን፣ የሞተውን አፈር ምሰን እንቀብራለን። እነሱ እንዲያርፉ ደግሞ የእነሱ ለብሰን ቃፍር እንቆማለን ትላለች እናቴ ማለት ነው። አባቴም እናቴም ናቸው አንድ ላይ የዘመቱት። እኔ እንደውም ባንዲራችን ከቆመ በኋላ አድዋ እኔ የተወለድኩት የአባቴን እናቴን ነው የወጣሁት። አሁን እኔ ከአድዋ ድል የምንወስደው ትምህርት ዘመናዊ መሳሪያ መታጠቅ አለመታጠቅ፣ የወታደሩ መብዛት ማነስ፣ መሰልጠን አለመሰልጠን የየራሳቸው አሉንታዊና አውንታዊ ሚና ቢኖራቸውም ህዝባዊ አንድነትና ጽናት ምንጊዜም የድል ባለቤት መሆኑን ጥያቄ ውስጥ የሚገባ ነገር አለመሆኑን ነው ሲሉ ጀግኖች አርበኞች ተናግረዋል። መቶ 24ተኛው የአድዋ ድል በዓል በአዲስ አበባ በክነ ጥበብ፣ በማርሽ ባንድ ትርኢት፣ በፈረስ ግልቢያና በተለያዩ ማራኪ ዝግጅቶች ደመቅ ባለ መልኩ ተከብሯል። ለአሜሪካ ድምፅ ሀይድ አምጦነኝ ከአዲስ አበባ። ለዘገባው አመሰግናለሁ። አድማጮች 124ኛው የአድዋ ድል በዓል ልዩ ዝግጅታችን አሁንም ይቀጥላል። ከአዲስ አበባ ወደ ባህር ዳር ነው መወስዳችሁ። የአሁኑ ትውልድ አንድነትና መከባበርን ከአድዋ ጀግኖች ሊማር ይገባል ያሉት ደግሞ የኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ፕሬዚዳንት ናቸው። 124ኛው የአድዋ ድል በዓል ዛሬ በባህር ዳር ከተማ በድምቀት ተከብሯል። በበዓሉ የታደሙ ወጣቶችም የብሔርተኝነት ስሜት በነገሰበት አገር የአድዋን የድል ቀን ማክበር ብሔራዊ አንድነትን ያጠናክራል ማለታቸውን ጠቅሳ አስቴር ምስጋናው ተከታዩን አድርሳናለች። አድዋ ዛሬ ናት፣ አድዋ ትላንት። መቼ ተነሱና የወዳዘቁት መስጋና ለእነሱን አድዋ ጀግኖች ለዛሬ ነጻነት የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝቦች የድል ቀን እንደሆነ የሚታመነው የአድዋ ድል መታሰቢያ ክብረ በዓል ዛሬ በባህር ዳር ከተማ በድምቀት ተከብሯል። ያለን ቢሆን የአንድነት ምልክት ሆኖ የተውለበለበው አረንጓዴ፣ ቢጫ ቀዩ ባንዲራ ዛሬም በባህር ዳር ከተማ ጎዳናዎች በአባት አርበኞችና በወጣቶች ከፍ ብሎ ውሏል። የሀገርን ሉዓላዊነት አላስደፍርም የሚል ወኔ የታየበት የአድዋ ድል ለአሁኑ ትውልድ አንድነትንና መከባበርን ያስተምራል ያሉት የኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ፕሬዚዳንት አቶ ዳኝነት አያሌው ናቸው። ፍቅርን፣ አንድነትን፣ መከባበርን፣ ለኢትዮጵያ ሉዓላዊነት ተቆርቋሪነትን በጽናት ቆሞ ታግሎ ድል ማድረግን ከአድዋ ጀግኖች አባቶቻችንና እናቶቻችን ትምህርት መውሰድ ይቻል። ስለሆነም የአሁኑ ትውልድ ሊያስተውለው የሚገባው ቁም ነገር ወቅቱ የውስጥ ችግሮቻችንን በአንድነት ስሜት በሰላማዊ መንገድ እንዳንፈታ በአከራሪ የፖለቲካ ድርጅቶች፣ በአንዳንድ አክቲቪስቶች፣ በጎጠኞች ከፍተኛ መሰናክል እየተፈጠረ መሆኑን በውል ተገንዝቦ ይህ በታኝ የፖለቲካ አስተሳሰብ ቅኝ ገዢዎች በመሳሪያ ኃይል ለመግዛት ያደረጉት ጥረት ሲከሽፍባቸው እርስ በራሳችን እንድንጋጭና የኢትዮጵያ አንድነት እንዲናጋ የሚያደርጉት የእጃዙር ቅኝ አገዛዝ ሴራ መሆኑን ወጣቱ በውል ተገንዝቦ አድዋ ላይ በደም ማኅተም የታተመውን አንድነታችንን ጠብቆ እንዲቀጥል በርትቶ ዘብ እንዲቆም አባታዊ መልእክቴን ማስተላለፍ ወዳለሁ። የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ በበኩላቸው በተዛባ ትርክት ምክንያት የሀገር አንድነት አደጋ ላይ ወድቋል፣ በዚህ ጊዜ የአድዋን የድል ቀን ማስታወስ ሀገርን ከመበታተን አደጋ ይታደጋል ብለዋል። በተሳሳተ የፖለቲካ እሳቤና ትርክት እንዲሁም ወይም ግሎባላይዜሽን ጫናዎች ምክንያት የሀገራችን አንድነትና የሕዝባችን ትስስር በእጅጉ ተዳግሟል። መሆኑም ከአብሮነት ይልቅ መለያየት ከአንድነት ይልቅ ልዩነት እንዲሰፍን ተደርጓል። ከዚህም አልፎ ጎሳን፣ ቋንቋንና ወይንም ሃይማኖትን ሽፋን ያደረጉ ጥቃቶችና መፈናቀሎች እየተለመዱ መጥተዋል። ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ በቅርቡም በዩኒቨርሲቲዎች እየሆነ ያለው የዚሁ ማሳያ ተደርጎ ይወሰዳል። በዚህ ፈታኝ ሀገራችን ሁኔታ እንደ አድዋ አድዋድ ያሉ የኋላውን መልካም ታሪኮች መዘከር አሁን ላይ ላጋጠሙን ችግሮች እንደ መውጫ መደላደል ተደርጎ ሊወሰድ ይገባል። በበዓሉ የታደሙ ወጣቶች የአድዋ ድል የማንነታችንና የኩራታችን ምንጭ ነው ሲሉ ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። ብስራት ያለው ባላለሁ የጎጠኝነት የብሔርተኝነት ስሜት በበዛበት ዘመን እንደዚህ አይነት አገራዊ የሆኑ ትልልቅ በዓሎችን ማክበር ስለ አንድነት ሰው እንዲያስብ ያግዛል ብዬ አስባለሁ። የአፍሪካ ድል ነው። ለኢትዮጵያ ብቻ አይደለም፣ ለሁሉም ድል ነው እና በራሳችን ቋንቋ እንድንግባባ በራሳችን ቃል እንድናወራ ስያሜ እንድንሰይ የሚያደረገን ይህ በዓል ነው። ጀግኖች አባቶቻችንና እናቶቻችን አጥንታቸውን ከስክሰው ደማቸውን አፍስሰው ያቆሙልን ሀገር እኛ ያስረከቡበት ቀናችን ነው። ይሄ ከዚህ ይህም በዓል ማክበራችን እንዲሁ ዝም ብሎ እንደ በዓል ማክበር ብቻ ሳይሆን ነገ ላይ እኛ ምን ማድረግ አለብን ተብሎ መወሰድ አለብን። ታሪኮቻችን ማዳመጥ መቻል አለብን። 124ኛው የአድዋ የድልቀ መታሰቢያ በባህር ዳር ከተማ በእግር ጉዞና በውይይት በድምቀት ተከብሯል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን አመሰግናለሁ። አድማጮች አንድ መቶ ሀያ አራተኛውን የአድዋ ድል አከባበር በአድዋ በአዲስ አበባና በባህር ዳር የነበረውን ነበር የተከታተላችሁት። የዕለቱን አብይ ርዕስ ላስታውቅና ወደሚከተለው ዘገባ ልውሰዳችሁ። ቀደም ብለን በመግቢያችን ጠቆም አድርገናል። ኢትዮጵያ ሕዳሴ ግድብን ከስምምነት በፊት መምላት እንዳትጀምርና ሙከራም እንዳታካሄድ በማሳሰብ የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ ለግብጽ ያደላ ነው ሲሉ ቀድሞ በኢትዮጵያ የአሜሪካ አምባሳደር ሆነው ያገለገሉት አምባሳደር ዴቪድ ሽን ተናግረዋል። በሌላ በኩል ደግሞ አሜሪካ የራሷን ፍላጎት በሌላ ሉዓላዊ ሀገር ላይ መጫን አትችልም ያሉት በመግለጫውና በአሜሪካ አቋም ላይ ቅሬታቸውን ያሰሙ አንድ ኢትዮጵያዊ ምሁር ናቸው። የሁለቱንም አስተያየት የተካተተበት ዝግጅት ቆየት ብለን እናቀርባለን። በኦሮሚያ ክልል የተለያዩ አካባቢዎች ተቀስቅሰው ከነበሩት የጸጥታ ሁከቶችና ግጭቶች ጋር ተሳትፎ አላቸው በሚል ጥርጣሬ የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል የሆኑትን አቶ አብዲ ረጋሳን በቁጥጥር ስር መዋሉን የኦሮሚያ ብሔራዊ ክልላዊ መንግስት አስታወቀ። የኦሮሚያ ነጻነት ግንባር በበኩሉ አቶ አብዲ ረጋሳ ያሉበትን ሁኔታ ቤተሰባቸውም ሆነ የሕግ ጠበቃቸው ማወቅ አልቻሉም ይላል። ሙክታር ጀማር ዝርዝሩን ይዟል። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ቅዳሜ የካቲት 21 2012 በቁጥጥር ስር ዋሉ ካሏቸው ዘጠኝ አመራር አባላቱ መካከል ከአቶ አብዲ ረጋሳ በስተቀር ሁሉም መለቀቃቸውን አረጋግጠዋል። አሁን በእስር ላይ ያሉት ትጥቅ ትግል ላይ እያሉ የጦር አዛዥ የነበሩትና በአሁን ጊዜ የድርጅቱ ስራ አስፈጻሚ አባል የሆኑት አቶ አብዲ ረጋሳ መሆናቸውን ገልጸዋል። አቶ አብዲ ረጋሳ ብቻ አስቀርቶ ሌሎቹን ለቀዋል። በጠበቃውና በወላጆቹ በቤተሰቦቹ በኩል የተለያዩ ሙከራ ተደርገዋል፣ ግን እስካሁን ድረስ ለማግኘት አልተቻለም እና የት እንዳለ አናውቅም። ይህም በተመለከተ በቀጥታ ለመንግስት ያቀረባቸው ጥያቄ አለ። እኛ ሁል ጊዜ አባሎቻችንም የሆኑ ደጋፊዎቻችን ሲታሰሩ ለሚመለከተ አካል ጥያቄዎቻችን እናቀርባለን አቤቱታ ሁላችንም ስናስገባ ነበር። የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ ጌታቸው ባልቻ በበኩላቸው በተለያዩ የክልሉ አካባቢዎች ተፈጥረው የነበሩ የጸጥታ ችግሮችን ተከትሎ ከተጠረጠሩ ሰዎች መካከል በቁጥጥር ስር የዋሉት አቶ አብዲ ረጋሳ ብቻ መሆናቸውን ተናግረዋል። አቶ አብዲ የታሰሩትም በኦነግ አመራርነታቸው ወይንም ተቃዋሚ ድርጅት አባል በመሆናቸው ሳይሆን በወንጀል ተጠርጥረው መሆኑን አቶ ጌታ ገልጸዋል። ኦኔ ገባልነታቸውን ባይሆን ከእነሱ አመራር አንዴ በህግ የሚፈለግ ተጠርጥሮ የተያዘ አቶ አብዲ የሚባል እንዳለ ለማጣራት ሞክረናል። እሱ በዚህ በተፈጠረው ችግር ውስጥ እጁ ያለበት ተብሎ ተጠርጎ ፖሊስ ጉንዳባህ እንጂ በጥርጣሬ ብቻ ሳይሆን መረጃ እና ማስረጃ ያለባቸውን ሰዎች ነው ለህግ የሚያቀርበውና እስካሁን የሚባለኝ መረጃ እንደመንግስት አንድ ሰው ብቻ ነው የምናውቀው። ቁጥጥር ስር የዋለው የፌዴራል ነው የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ አካል ነው። የፀጥታ አካሉ የተደራጀ ነው። አሁን በዚህ በሀገራችን እየተፈጠረ ባለው ችግር ላይ እርምጃ እየወሰድ ያለው የፌዴራልን የክልል መንግስትን ጸጥታ አካላት በተቀናጀ እና በተደራጀ ልኩ ነው። የጸጥታን የማስከበር እና የህግ የበላይነት የማስከበር ስራን እየሰሩ ያሉት የአግብራሄል በአጣርቶ መስረጃ እና መረጃ ያለባቸውን ሰዎች የማያዝ ስራውን በኦሮሚያ ውስጥ የሚንቀሳቀስ ከሆነ በኦሮሚያ ውስጥ ባለው የፀጥታ አካል ሊሆን ይችላል። በየአካባቢው ያለ ጸጥታ አካላት በተባበረ እና በተቀናጀ መልኩ ስለሆነ እርግጠኝነት ከየትኛው ክልል ከየትኛው ከፌዴራል እና ከክልል የትኛው እንደሆነ እርግጠኛ ባ አቶ ቶሌራ አመራር አባላቱ በቁጥጥር ስር የዋሉበት መንገድ ህጋዊ እንዳልነበረ ገልጸው፣ በአሁን ሰዓት አቶ አብዲ ረጋሳ የት እንዳሉ እንደማያውቁ ተናግረዋል። አቶ ጌታቸው ባልቻ ከአቶ አብዲ ውጪ የታሰሩ ሰዎች በስም ለይተው ባያብራሩም የኦሮሚያ ክልል የተለያዩ ቦታዎች ተፈጥሮ ከነበሩ ችግሮች ጀርባ እጃቸው አለበት በሚል የተጠረጠሩ የገዢውም ሆነ የተቃዋሚ አባላት በቁጥጥር ስር እየዋሉ መሆኑን ተናግረዋል። በምን አግባብ ነው የተያዙት? የፖሊስ ሰውን ለመያዝ የሚሄድበት ጊዜ ከፍርድ ቤት የማዘያ ወረቀት ይዞ ነው ወይስ አይደለም የሚለው ነገር ከእነሱ ቢጠራ ሞር ክሊር ሊሆን ይችላል። እኔ ባለኝ መረጃ ያው እንግዲህ በዚህ ሀገር ህግ የማስከበር ስራ ነው እየተሰራ ያለው ህግ የማስከበር ስራ ሲሰበ ህግ አይደለም ህግን የሚታስከብረው ህግን በማስከበር ሂደት ውስጥ ህግንም በማክበር ነው እና ማሰራም ያለበት ያ ወከባ ደርሶብናል፣ ሰብአዊ መብታችን ተጎድቷል የሚል አካል ካለ በህግ የመጠየቅ መብት አለው። እኔ ባለኝ መረጃ ግን መያዛቸውን እንጂ በምን አግባብ ነው የተያዙት የሚለው ከነሱ ቢጣራ የተሻለ ይሆናል። በቁጥጥር ስር ከዋሉ በኋላ ሌሎቹ ተለቀቁ እንጂ አቶ አብዲ ረጋሳ የት እንዳለ የሚታወቅ ነገርም የለም። ጠበቃቸውንም ሆኑ ቤተሰብ ለማግኘትም አልተፈቀደም የሚል ሀሳብ ይነሳል። ይህም በተመለከተ ግለሰቡ በምን ያህል ሁኔታ እንዳሉ መንግስት መግለጽ ይችላል። መያዛቸውን ፖሊስ እንደፈለጋቸውና ጠርጠራቸውን ግልጽ ካደረግን አሁን ያሉት ፖሊስ በፖሊስ ቁጥጥር ስር ማለት ነው። ፖሊስ አጣርቶ የደረሰበትን መረጃ ለህዝቡም ለሚመለከተውም አካል መግለጽ መግለጽ የሚችልበት ሁኔታ ይኖራል። ከዛ በላይ ኔ ያለበት ቦታ መግለጽ አልችልም። አሁን ከፖሊስም ከሚመለከታቸው አካል ማጣራት የተሻለ ይሆናል። በሌላ በኩል የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ፓርቲያቸው የሚያጋጥመውን ችግር በተደጋጋሚ ለመንግስት ቢያሳውቅም መፍትሄ ሊያገኝ እንዳልቻለ ገልጸዋል። ፓርቲያቸው ስለሚያቀርበው አቤቶታ በሚኒስቴር ማዕረግ የብልጽግና ፓርቲ የዲሞክራሲ ስርዓት ግንባታ ማዕከል የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ እንደ ኦነግ ያሉ ድርጅቶች በሁለት ካርድ እየተጫወቱ አባሎቻቸው በወንጀል ተጠርጥረው ሲያዙ አቤቱታ ያቀርባሉ ካሉ በኋላ በወንጀል የተጠረጠሩ ሰዎች ጉዳያቸው በህግ ነው የሚታየው ማለታቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማል ለዘገባው አመሰግናለሁ። አድማጮች አሁን ወደ ኮሮና ቫይረስን ወደሚመለከት ዘገባ ነው የምናልፈው። ኬንያ በኮሮና ቫይረስ ወረርሽኝ መግቢያ መውጫዋ ከታጠረችው የውሃን ከተማ ዜጎቿን ልታስወጣ መሆኗን አስታወቀች። መንግስት ዜጎችን ለማስወጣት አማራጮችን እያየ ነው ያሉት የኬንያ ጤና ሚኒስትር ናቸው። ከዚሁ ጋር ተያይዞም የኬንያ ጠቅላይ ፍርድ ቤት የሀገሩን መንግስት የፈቀደ የተባለውን ከቻይና ወደ ኬንያ የሚደረግ በረራ አግዷል። ገልሞ ዳዊት ዝርዝሩን ይዟል። በኮሮና ቫይረስ ወረርሽኝ ምክንያት በውሃን ቻይና ውስጥ የሚገኙ ዜጎቹን ወደ ሀገር ለመመለስ ዝግጅት እያደረገ መሆኑን የኬንያ መንግስት ገልጸዋል። ሙታይ ካጎይ የኬንያ አገሩ አንድ መቶ የሚሆኑ ኬንያውያንን ለመመለስ የተለያዩ አማራጮችን እያየን ነው ብለዋል። በቻይና ከሚገኘው የኬንያ ኤምባሲና የኬንያ ውጭ ጉዳይ ቢሮ ጋር በመተባበር ሁኔታውን እንዴት ማድረግ እንደሚችል እንዲሁም ሊሰጡ ውይይ የሚችሉ ስጋቶችን የምንፈታበት መንገድ እያየን ነው። ስናመጣቸው ሁሉንም አንድ ላይ ማስመጣት አንፈልግም። አንድ ታማሚ ሌላ ጤናማ ወደ ሆነ ሰው ሕመሙን ሊያስተላልፍ ስለሚችል ያንንም ጥንቃቄ ማድረግ እንዳለብን ተገንዝበናል። የካቢኔ ሚኒስትር ሚስተር ካጎይ ባለፈው አርብ በሳውስ ቻይና አየር መንገድ ናይሮቢ ገብተው በማቆያ ጣቢያ ስላሉት 239 ሰዎችም ሁሉም የመጡት ከዋን ቻይና ግዛት እንዳልሆነ ገልጸው ሁላቸውም ተለይተው ጤናቸው በባለሙያዎች ክትትል እየተደረገባቸው መሆኑን ገልጸዋል። መንግስት 239 ተሳፋሪዎች በሳውስ ቻይና አየር መንገድ አውሮፕላን ከቻይና ናይሮቢ እንዲገቡ መፍቀዱ በአገሪቱ ዜጎች ቁጣን ቀስቅሰዋል። መንግስታዊ የሆኑ ጭምር የተለያዩ ድርጅቶች ውሳኔ ሁኔቶቹ ሲሆኑ ባለፈው አርብ የኬንያ ህግ መውራን ማህበር ለሀገሩ ፍርድ ቤት ስለ ውሳኔው አቤቱታ በማቅረቡ የአገሪቱ ጠቅላይ ፍርድ ቤት ከቻይና ወደ ኬንያ የሚደረግ ማንኛውንም በረራ እንዲቆም ውሳኔ አሳልፈዋል። ፕሬዚዳንት ኬንያታ ወረርሽኙን ተከትሎ ባሳለፉት ትዕዛዝ ችግሩ የተከሰተው በዓለም አቀፍ ደረጃ በመሆኑ በረራን ማቋረጥ ዘላቂ መፍትሄውንም ካሉ በኋላ በጤና ካቢኔ ሚኒስቴር የሚመራ ሀገር አቀፍ ኮሚቴ አዋቅረዋል። ከቻይና ወደ ኬንያ የሚደረግ በረራ ሲጀመር ተሳፋሪዎችን የሚመረምር እና ታማሚዎች የሚታከሙበት ሆስፒታል እንዲዘጋጅም አዘዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ጀልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች አሁን ወደ ዕለቱ አቢይ ርዕስ ልውሰዳችሁ። የህዳሴ አባይ የህዳሴ ግድብ ጉዳይ ኢትዮጵያ ህዳሴ ግድብን ከስምምነት በፊት መምላት እንዳትጀምርና ሙከራም እንዳታካሄድ በማሳሰብ የዩናይት ስቴትስ የገንዘብ ሚኒስቴር ያወጣው መግለጫ ለግብጽ ያደላ ነው ሲሉ ቀድሞ በኢትዮጵያ የአሜሪካ አምባሳደር ሆነው ያገለገሉት አምባሳደር ዴቪድ ሽን ተናግረዋል። በሌላ በኩል ደግሞ አሜሪካ የራሷን ፍላጎት በሌላ ሉዓላዊ አገር ላይ መጫን አትችልም ብለዋል። በመግለጫውና በአሜሪካ አቋም ላይ ቅሬታቸውን ያሰሙ አንድ ኢትዮጵያዊ ምሁር አምባሳደር ዴቪድ ሽንና የኮተቤ ዩኒቨርሲቲውን የመልክዓ ምድር ጥናትና ምርምር ፕሮፌሰር ብርሃኑ በላቸውን ያነጋገረው ሰልሞን አባተ ዝርዝሩን ይዟል። የዩናይትድ ስቴትስ የገንዘብ ሚኒስቴር ባለፈው አርብ ምሽት ያወጣው መግለጫ ብዙዎችን እያነጋገረ ያለ ጉዳይ ነው። የህዳሴ ግድብን አሞላልና ሥራ አመራር ድርድር በታዛቢነት ትከታተላለች ተብላ የነበረችው ዩናይትድ ስቴትስ የገንዘብ ሚኒስቴሯ ስምምነት ላይ ሳይደረስ ኢትዮጵያ ህዳሴ ግድብ ላይ የመጨረሻ ሙከራ እንዳታካሄድና መሙላትም እንዳትጀምር አሳስቧል። የደህንነት እርምጃዎችም ውሃ መሙላት ከመጀመሩ በፊት መወሰድ አለባቸው ብሏል መግለጫው ዓለም አቀፍ ደረጃዎችን በጠበቀ ሁኔታ። በዚህ የአሜሪካ አቋም ላይ የኢትዮጵያ መንግሥት በተለይ የውጭ ጉዳይ ሚኒስቴሯና የውሃ የመስኖና የኢነርጂ ሚኒስቴሯ ፈጥነው ቅሬታ አሰምተዋል። ይሁን እንጂ የኢትዮጵያ መንግስት ምላሽ ደካማ ነበር ሲሉ እየተቹ ያሉም ብዙዎች ይደመጣሉ። የግብፅ መገናኛ ብዙሃን ደግሞ ይህንን የገንዘብ ሚኒስቴሩን የአሜሪካን መግለጫ ተንተርሰው ሲዘግቡ አሜሪካ የግብፅን ትዕግስት አደነቀች፣ ኢትዮጵያ ውሃ እንዳትሞላ አስጠነቀቀች የሚሉ ዘገባዎችን ጨምሮ ሌሎችንም አውጥተዋል። ከአሜሪካውያን ምሁራን መካከል በጆርጅ ዋሽንግተን ዩኒቨርሲቲ የኤልየት የዓለም አቀፍ ግንኙነት ትምህርት ቤት ፕሮፌሰር የሆኑት አምባሳደር ዴቪድ ሺን ድምጽ ቸውን ካሰሙት ከቀዳሚዎቹ ነበሩ። በትዊተር ገጻቸው ላይ ባወጡት ጽሑፍ ይህን የገንዘብ ሚኒስቴር መግለጫ የሚገርም ሲሉ ጠርተውታል። ስትሬንጅ ነው ያሉት በቋንቋቸው። ይሁን እንጂ ኢትዮጵያ ያንን ለመፈጸም ዝግጁ አትመስልምም ብለዋል። ቀድሞ በኢትዮጵያ የአሜሪካ አምባሳደር ሆነው ያገለገሉት ዴቪድ ሽን ዛሬ ለቪኦኤ በሰጡት ቃል አሜሪካ እኮ ወደ ጉዳዩ የገባችው መፍትሄ ለማግኘት ለማገዝ ነበር ብለዋል። ይሁን እንጂ አሉ ሽን በርካታ አሳሳቢ ጉዳዮች አሉ። አንዱም በናይል ውሃ ጉዳይ ላይ ምንም ሰርቶ ለማያውቀው ለገንዘብ ሚኒስቴር ነው ይህ ጉዳይ የተሰጠው። እናም የካበተ እውቀት ያለው የውጭ ጉዳይ መስሪያ ቤቱ እያለ ጉዳዩ ለምን ለገንዘብ ሚኒስቴር እንደተሰጠ አጠያቂ ነው። ግብጽ፣ ሱዳንና ኢትዮጵያ ችግሮቻቸውን እንዲፈቱ ለማገዝ ትክክለኛው ቦታ የውጭ ጉዳይ መስሪያ ቤቱ ነበር። Uh, issue number 2 is now the treasury is engaged with the issue apparently with the world bank sort of sitting in as a bystander uh, it's the, the whole process is is not particularly transparent <laughs> <laughs> <laughs> <laughs> እንደሚፈልጉ ከመናገራቸው በስተቀር ነገር ግን ይህ የኢትዮጵያ የአባይ ጉዳይ ለዓመታት የዘለቀ መሆኑን ዴቪድሽን አስታውሰው በሁለቱ ወር ለመፍታት ሊታሰብ አይገባም ነበር ብለዋል። ደግሞም አሉሽን በትዊትም ሆነ በቃል ዛሬ ሲናገሩ አሜሪካ ለግብፅ ሳታደላ አልቀረችም። And there are some indications based particularly on the Treasury Department's statement that was issued ሚኒስትሩ የካቲት ሀያ ያወጣውን መግለጫ መሰረት ካደረግን ግን አቋም ያደላ አዝማሚያ እንዳለ ያሳያል የምትጫወተው የታዛቢነት ሚና ከሆነ እንደዚያ ማድረግ የሚቻል አይመስለኝም ወደ አንዱ ወገን ወይም ወደ ሌላው የምታደላበት ሁኔታ ሊኖር ስለመቻሉ እርግጠኛ አይደለሁም። ይሁን እንጂ ሁሉም ጉዳይ ግልጽነት የሌለው በመሆኑ ለጊዜው በቃሌ መጠንቀቅ እፈልጋለሁ ብለዋል አምባሳደር ዴቪድ ሽን። የስምምነቱን ሰነድ ግብፅ ፈርማበታለች የተባለው አሁን የዩናይትድ ስቴትስ የገንዘብ ሚኒስቴርም የሚናገረው በግልጽ ለሕዝብ እንዲወጣ ጠይቀዋል ዴቪድ ሽን። ይህ በእንዲህ እንዳለ ሰሞኑን ለአሜሪካ ድምፅ ድምፃቸውን የሰጡ በኮተቤ ዩኒቨርሲቲ የመልክዓ ምድር ፕሮፌሰር የሆኑት መመር የሆኑት ፕሮፌሰር ብርሃኑ በላቸው ስለ ሀብትና ስለ ህዳሴ ስለ ኢትዮጵያ የውሃ አጠቃቀም ጉዳይም ተናግረው ነበረ። አባይን ሀብት ብለው አይጠሩትም። ይልቅ ግብፅ ነች የተጠቀመችው ባይ ናቸው። ኢትዮጵያ ውስጥ ያለው የውሃ አጠቃቀም ላይ ብናይ ግብጾች፣ በሀይል በኤሌክትሪክ ሀይል አቅርቦት መቶ በመቶ ሽፋን ያላቸው አገ ህዝቦች ናቸው። ኢትዮጵያ ገና ከአርባ በመቶ ያልዘለለ የውሃ የኤሌክትሪክ አቅርቦት ያላት ሀገር ናት። ምንጫቸው ምንድን ነው? አብዛኛው ወደ ሀያ ሰባት ሺ ሜጋዋት ሀይል የማመንጨት አቅም አላቸው። ከሌላ ሀይል አማራጮችም ጨምረው፣ ግን ሀያ ሰባት ሺ ሜጋዋት ሀይል ማመንጨት ይችላሉ እነሱ። በዚህ ምክንያት ህዝባቸው በሙሉ የኤሌክትሪክ ሀይል ተጠቃሚ ነው። ንጹህ የቧንቧ ውሃ ኦልሞስት ወደ መቶ ፐርሰንት አካባቢ ያደረሱት ሰዎች ናቸው። አማካይ የክብ ገበያቸው ከአራት ከአምስት ሺህ ዶላር በላይ የሄዱ አገሮች ናቸው። ይህን ስታይ እኛ ወደ ኋላ የቀረ ነው። ይህን የተፈጥሮ ተፈጥሮ ጸጋ ባለመጠቀማችን ነው። እነሱም ይህን ተፈጥሮ ጸጋ ተጠቅሞ እዚህ በመድረሳቸው ነው። ስለዚህ እኛ የምንለው ያለነው ሰው የደረሰበት ቦታ እንድረስ ነው እንጂ የእነሱን ጥቅም እኛ አስቀርተን እኛ እንበልጽግ አደለም እና በተጨባጭ እኛ ለድህነታችን ምክንያት የሆነው ያለን መሬት፣ ያለን ውሃ፣ ያለን የሰው ሀይል አቀናጅተን መጠቀም አልቻለም። ትልቁ አደጋ ትልቁ ስጋት ሆነ የኖረውም ከአስራ ዘጠኝ ሀያ ሰባት ጀምሮ የአሜሪካን መንግስት እርዳታ እንዳናገኝ በአስራ ዘጠኝ ሀምሳ ዘጠኝ ስልሳ አራትም እንደ ተመሳሳይ መንገድ በአባይ ተፋሰስ ላይ እርሻ እንዳናለማ የነበረው እንቅፋቶች እንክፋቶች የሚያሳዩ ነው። በአውሮፓ የዘመን አቆጣጠር ነው እየገለጹልኝ ያሉት። በአስራ ዘጠኝ ሀያ ሰባት በአውሮፓ አቆጣጠር ዋይት ኢንጂነሪንግ ኮርፖሬሽን የሚባል የአሜሪካ ድርጅት በአባይ ተፋሰስ በጣና ሐይቅ መውጫ ላይ ግድብ ለመስራት ስምምነት አድርጎ ጥናት ጨርሶ ነበር ያኔ እንግሊዞች የግብጽ ቅኝ ገዢዎች ሆነው በሌቨር ፓርቲ አማካኝነት ተቃውሞ አድርሰው ያን እርዳታና ብድር ማግኘት ስላልቻል ሳይሰራ ቀረ። በአጼ ኃይለ ሥላሴ ማለት ነው። የአሜሪካ ግብርና ልማት የሚባለውም በስራተኛ ምሳቶች ክል ሰራትን እንደዚሁ በአባይ ተፋሰስ ወደ ሰባ አንድ የሚጠጉ ቦታዎች ላይ አነስተኛና ትክል ግድብ የመስኖና የኃይል ማመንጫ ጥናት ጨርሰው ነበር። ያኔም በነበረው የግብጽ መንግስት በተለይ ገማል አብደርናስር ተቃውሞ ምክንያት ይህን እርዳታና ብድር ሳናገኝ ቀረን። ስለዚህ ይህን አባይን መጠቀም ሳንችል ቀረን። በቀጥታም በተዘዋዋሪ መንገድ አባይን እንዳንጠቀም ኢኮኖሚያችን ተዳክሞ አቅም ኖሮን ግድቡ እንዳንገድ የሚሰሩ ስራዎች በጣም ብዙ ናቸው። ስለዚህ ይህን ሁሉ ስታይ እኛ በዚህ አካባቢ ባለን የተፈጥሮ ዛት ጠግመን በተወሰነ ደረጃ ተሰሚነታችን ከፍ ብሎ በምስራቅ አፍሪካ የበላይነት ለመያዝ የምንፈልግ መስሎ ስለሚሰማቸው ብቻ ነው። ይህንን ሂደት አስመልክቶ ሰሞኑን እየታየ ያለውን ሁኔታ ችግሩን የጠራችው ኢትዮጵያ ራሷ በራሷ ላይ ነው ይላሉ ፕሮፌሰር ብርሃኑ። መጀመሪያ ነገር በእኛ በኩል የተሠራ ስህተት አለ። ኢትዮጵያ እስከዛሬ ይዛው የቆየችውን የሶስተኛ ወገን አያስፈልግም የሚለውን አቋሟ ላይ ያሳየችው መንሸራተት ለዚህ ሁሉ ችግር የዳረገን ሆኖ ይሰማኛል። ችግር ነው ብለው ነው የሚያስቡት? ችግር ነው ብዬለው ነው። ለምንድን ነው የግብጾችን ፍላጎት ለማሟላት ከአሁን በፊት እርዳታና ብድር ሲከለክሉን የነበሩ ጫና ሲፈጥሩ የነበሩ አገሮች አሁን እንደገና ገላጋይ ሆነው መግባታቸው ባንድ በአንድ በኩታዩ አግባብ አልነበረም። በኢትዮጵያ በኩል ሶስተኛ ወገን አያስፈልግም የሚለው ተይዞ የነበረ አቋም፣ ለምሳሌ ጠቅላይ ሚኒስትር ኃይለማርያም በነበረበት ጊዜ የዓለም ባንክ ሸምጋይነት አደራዳርነት እንዲገባ ግብጽ ጥያቄ አቅርባ የኢትዮጵያ መንግስት አልተቀበለውም ነበር። በመርህ ደረጃም ቢሆን የትብብር መርህ ተብሎ የተፈረመው የሶስቱ አገሮች ስምምነት ላይ ሶስቱ አገሮች በጋራ ተስማምተው ሶስተኛ አካል አደራዳሪ ሽማግሌ ያስፈልገናል ካላሉ በስተቀር አንድ ሀገር በተናጠል ይህን ጥያቄ ማቅረብ አይገባም፣ የሚል ስለነበረ ባለፈው ፕሬዚዳንት አሴሲ አዲስ አበባ መጥተው ከጠቅላይ ሚኒስትር ኃይለ ማርያም ጋር ተገናኝተው የዓለም ባንክ ሳያስፈልግ ብቻችን መፍታት እንችላለን የሚል አቋም ተደርሶ ነበር። ለምን ኢትዮጵያ ጠንከር ያለ አቋም ይዛ ስለነበረ ሶስተኛ ወገን አያስፈልግም የሚል ባለፈውም ፕሬዚደንት ሳህለወርቅ በተባበሩት መንግስታት ስብሰባ ላይ ሶስተኛ አካል ሳያስፈልገው በቴክኒክ ባለሙያዎች ሊያልፍ የሚችል ጉዳይ ነው የሚል የመንግስታቸው አቋም የሚመስል ነገር አንስተው ነበር። ኢንጂነር ስለሺ ኢትዮጵያ ውስጥ የካቢኔ አባላትን ሰብስበው ኢትዮጵያ ሶስተኛ ወገን እንዲገባ እንደማስፈልግ አቋማቸውን ገልጸው ነበረ። ጠቅላይ ሚኒስትር አብይ ራሻ በሄዱበት ስብሰባ ላይ ግን መወያየት ምን ችግር አለው የሚል ሶስተኛ አካል የሚገባበት ፍንጭ አሳይተው ነበረ። አሁን ኢትዮጵያ፣ ሱዳንና ግብፅ በጋራ ያልጠየቁት በጋራ ያልተስማሙበት አንድ ሀገር በተናጠል ነው የገቡት። ሁለተኛ ከታዛቢነት ወደ አደራዳሪነት ተሸጋገሩ። ከአደራዳሪነት አሁን ወደ ተደራዳሪነት እንደ ባለ ጉዳይ ወደ መሆን ደረጃ ተሸጋገሩ። ኢትዮጵያ እኮ ላዕላዊ ሀገር ናት። እነዚህ ሶስት ሀገሮች የጋራ ጉዳያቸው ነው። ሁለተኛ አንዱ ትልቁ ስህተት የተሰራው በዚህ ድርድር ላይ የአባይ ወንዝ የውሃ ክፍፍል ጉዳይ የአስራ አንዱ የተፋሰስ ሀገሮች ጉዳይ እንጂ የኢትዮጵያ የግብጽና የሱዳን ብቻ ሊሆን አይችልም። በሲኤፍኤ ላይ በነበረው ስምምነት መሰረት አስራ አንድ ሀገሮች የተስማሙበት የውሃ ስብስብን እስኪደረግ ድረስ በህዳሴ የግድብ ጉዳይ ብቻ ነበረ የኢትዮጵያ ግብጽና ሱዳን መነጋገር ያለባቸው። ስለዚህ ሶስተኛ አካል መግባቱ ይህን ሁሉ ችግር ተከትሎ እንዲመጣ አድርጓል። ሁለተኛ ፕሬዚደንት ትራምፕም እኮ የኢትዮጵያ የውጭ ጉዳይ ሚኒስትር፣ የግብጽ የውጭ ጉዳይ ሚኒስትር፣ የሱዳን የውጭ ጉዳይ ሚኒስትር ጋበዙ እንጂ የውሃ ሚኒስትሯችን አልጋበዟቸውም ነበር። የእኛ ባለሙያዎች ግን በአዋጅ ይሄ የአባይ የውሃ ጉዳይ ኢትዮጵያ ውስጥ ያለው የውሃ ጉዳይ በአዋጅ ኃላፊነት ያለው ባለመብቱ የውሃ ሀብት ሚኒስትር ነው። ስለዚህ የውሃ ሀብት ሚኒስትር መሄድ አለባቸው ብሎ ስለተከራከሩ ነው አብሮ እንዲሄዱ የተደረገው። አይተህ እንደሆነ የእኛ የውሃ ሀብት ሚኒስትር ብቻ ናቸው የተገኙበት ስብሰባ ላይ የግብጽና የሱዳን ውጭ ጉዳይ ውስጥ ብቻ ነበር የተገኙ። ይሄን እንደሚያሳየን በጉዳይ ላይ የጠለቀ እውቀት እስካሁን ድረስ ተሳትፎ ያልነበረ ሰዎች በዝብ ላይ ቢገኙ ነገሩ መልክ ይችታል የሚል እምነት ስለነበረ የኢትዮጵያ የውሃ ሚኒስቴርም አብሮ ሄደው ምን ያደርግላቸዋል ሌላ አማራጭ አስፈልጉም የሚለውን ሀሳብ የፕሬዚደንት ትራምፕ ሀሳብ ማስቀየር ተችሎ ነበረ። አሁን አልገኝም። ኢትዮጵያ ባለፉት ሰብ ላይ አልገኝም ማለቷ ነገር ምክንያቱም እንዲያውም ትክክለኛ ምክንያት አይመስለኝም። መባል የነበረበት ሶስት ሀገሮች በጋራ የሚጨርሱት ነገር አሜሪካ ከተዛቢነት በላይ ሄዳ እየሰራ ስለሆነ አሜሪካ አታስፈልገንም፣ እኛ ብቻችን መፍታት እንፈልጋለን ብሎ ነበር እንደ መንግስት አቋም መያዝ አለባት። አሁን ምንድን ያሉት ተመካክረን ስላልጨረስ ምክራችንን ስላልጨረስ ባለ ጉዳይ ስላላሳሰብ የሚለው ነገር አሁንም ተመልሶ የአሜሪካ አደራዳሪነት የዓለም ባንክ አደራዳሪነት በቦታቸው እንዲቆዩ የሚያደርግ ነገር ስለሆነ ሁለተኛ ኢትዮጵያ በሌለችበት ኢትዮጵያ ባልተሰማማችበት ልክ ድሮ እንግሊዞች፣ ሱዳኖች፣ ግብጾች ለብቻ ፈርመው ይሄ የውሃ ውል ይሰራል የሚልስ አይነት ነገር ኢትዮጵያ በሌለችበት ባለመብት ባለ ጉዳይ ያልሆነ ሀገር በተገኘበት እንዲህ አይነት ስምምነት አድርጎ በኢትዮጵያ ላይ ጫና መፍጠር በአለም አቀፍ ሕግ መሰረት ቢሆን ትክክለኛ አካሄድ አይመስለኝም። ያው ጉልበት ስላለ የእርዳታም የብድርም ምክንያት እንደ ሀገር መጠምዘዝ ይቻላል ተብሎ ካልሆነ በስተቀር ይሄ ውሃ ሰኔ ላይ መሙላት እንዲጀመር በሚቀጥለው ዓመት ታሳስ ላይ ሁለት ተርባይኖች ማመጨት ይችሉ፣ ኦልሬዲ በስምምነት ላይ የተደረሱባቸው ነገሮች ወደ ኋላ ተመልሶ መሙላት አይችሉም፣ ሙከራ ማድረግ አትችሉም። ነገር እንደገና የተስማማንበትን ነገር ወደ ኋላ ነው የመለሰው። ሁለተኛ የደህንነት ጉዳይ የሚለው ነገር እኛ እኮ አሁን አይደለም የህዳሴ ግድብ ሲጀመር ስጋት አለን ስላሉ ሁለት የግብፅ መሀንዲሶች፣ ሁለት የሱዳን መሀንዲሶች፣ ሁለት የኢትዮጵያ መሀንዲሶች አራት ሌሎች ዓለም አቀፍ ቡድን ያለበት እኮ አጥንቶ አረጋግጠው ዓለም አቀፍ ደረጃውን የጠበቀ ነው። የደህንነት ስጋት የለበትም። አሞላሉ ላይ ብቻ የተነጋገሩ ነው ያሉት እንጂ የደህንነት ስጋት እንደሌለበት የግብጽ መሐንዲሶች ራሳቸው በፈረሙት ሪፖርት ላይ ኦልሬዲ ታይቷል። እሱ አሁን ችግር አይደለም። በአባይ በህዳሴ ግድብ ላይ የደህንነት ጉዳይ ለእነሱ ብለን ሳይሆን ለራሳችን ብለን በጥንቃቄ የገባንበት የጀመርነው በዓለም አቀፍ ባለሙያዎች የተረጋገጠ የግብጾች መሐንዲሶችም የፈረሙበት ሪፖርት ስላለ እሱ አሁን ደህንነት ስጋት ሆኖ ሊታይ የሚችል አይደለም። ለመሆኑ ይህንን ጉዳይ ኢትዮጵያ መገዳደር ትችል ይሆን እንዴ? በሕግ የመያዝስ መብት አላት እንዴ? ለምን አይኖረንም? አሜሪካኖች ይህን መብት ማን ተሰጣቸው? አሜሪካኖች እኮ ሀገራቸው ላይ ልክ እንደ ኢትዮጵያና ግብጽ ችግር ሲፈጠር እንደ ኢትዮጵያ ሆነው ሌላ ጊዜ ደግሞ እንደ ግብፅ ሆኖ ተከራክረዋል። ወደ እነሱ ሀገር የሚፈስ ወንዝ ሌሎች ሀገሮች እንዳይገድቡባቸው ከእነሱ ወደ ሌላ ሀገር የሚፈሱ ደግሞ እንደፈለግ የሚጠቀም ገል ብለው የተከራከሩበት ጊዜ አለ። አሜሪካኖች በሀገራቸው ጉዳይ ላይ በሚያገባቸው ላይ ጉዳይ ላይ ይቦ ይሄ በአባይ ተፋሰሱ ውስጥ የሶስት ሀገሮች ጉዳይ ነው። እንኳን አሜሪካ አፍሪካ ውስጥም ከተፋሰሱ ውጭ ያሉ ሀገሮች በዚህ ጉዳይ ላይ እንዲህ አይነት ማስጠንቀቂያ እንዲህ አይነት ማስፈራሪያ የማውጣት መብት ማሰጣቸው ማን ነው? የዚህ ምስራቱ አፍሪካ አካባቢ የአፍሪካ የዓለም ፖሊሲ ያደረጋት ጉልበት ማሳየት ካልሆነ በስተቀር ሕጋዊ መሰረት እንዴት ይመርታል? ኢትዮጵያ ደግሞ የመከላከል መብት አላት። መቃወም ትችላለች፣ መከላከል ትችላለች። አሜሪካ ግን በአንድ ሉዓላዊ ሀገር ጋር የራሷን ፍላጎትና ምኞት መጫን የሚችልበት የህግ መሰረት የላትም። ፕሮፌሰር ብርሃኑ በላቸው በኮተቤ ዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ በአዲስ አበባ ንግድ ሥራ ኮሌጅ ላለፉት አርባ ዓመታት ያህል የመልክዓ ምድር መምህርና ተመራማሪ ሆነው አገልግለዋል። ላለፉት አስር ዓመታት አካባቢ ደግሞ በአባይ ውሃ ላይ ይሠራሉ። ሙሉውን ቃለምልልስ ከማኅበራዊ ገጾቻችንና ከዌብሳይታችን ማግኘት ይቻላል። የዩናይትድ ስቴትስ መንግሥት የሚሰጠው ማብራሪያ ካለ፣ የሱዳንና የግብፅን አቋሞች፣ የሌሎችንም ባለሙያዎችና ምሁራን ትችቶች፣ እንዲሁም የኢትዮጵያን መንግሥት አቋም ይዘን እንመለሳለን። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን። ሰለሞን አባተን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ የቅድመ ምርጫ ቤታዎችና የኢትዮጵያ መንግሥት ቅድመ ዝግጅት በሚል ለዛሬ በትላንትናው ምሽት የመጀመሪያውን ክፍል ያቀረብነውና ለዛሬ ቀጠሮ ሰጥተን የነበረው ዝግጅት በልዩ ዝግጅቶች ሳቢያ ሰዓት በማጠሩ ለማቅረብ አልቻልንም። በነገው ምሽት ይቀርባል። አሁን ወደ ደቡብ ካሮላይና የሚወስድንን ዘገባ ላሰማ። የቀድሞ ፕሬዚዳንት ጆ ባይደን የደቡብ ካሮላይና ቅድመ ምርጫን በከፍተኛ ድምፅ አሸንፈዋል። ባይደን የወቅቱን ፕሬዚዳንት ዶናልድ ትራምፕን ለማሸነፍ ብሔራዊ ጥምረትን በማስተባበር ወይም ማስተባበር ይችላለሁ እያሉ ነው። ነገር ግን ነገ ማክሰኞ በ14 ክፍለ ግዛቶች ከፍ ያለ ውድድር ይገጥማቸዋል። የአሜሪካ ድምፁ ዘጋቢ ማይክ ኦስሌቫን ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ታቀርበዋለች። ጆ ባይደን በደቡብ ካሮላይና ካሸነፉ በኋላ ሚዲያና ተንታኞች የምርጫ ዘመቻዬን አበቃለት ብለው ነበር ብለዋል። አሁን የዲሞክራሲያዊ ፓርቲ ልብ ለሆነ ቦታ እንዲሁም ለሁላችሁም ምስጋና ይድረሳችሁና በእናንተ ምክንያት ትልቅ ድል አግኝተናል። ባይደን ጅም ክላይበርንን አመስግነዋል። በደቡብ ካሮላይና ከፍተኛ ድምፅ ለማግኘት የቻሉት ክላይበርን ድጋፋቸውን ስለሰጧቸው ነው። የእሳቸው ድጋፍ አፍሪካውያን አሜሪካውያን በሰፊው ባይደንን እንዲመርጡ ወሳኝ ሆኗል የሚል እምነት አለ። በርኒ ሳንደርስ በደቡብ ካሮላይና የሁለተኛነትን ቦታ ይዘዋል። ይሁንና ዲሞክራሲያዊ ፓርቲውን ወክለው ለመወዳደር የሚያስችላቸው በቂ የተወካዮች ብዛት አላቸው። ባይደን በማሸነፋቸው እንኳን ደስ ያሉት ብለዋቸዋል። ገና ብዙ ክፍለ ግዛቶች አሉ። ዛሬ ግን በደቡብ ካሮላይና አላሸነፍንም። የማናሸንፈውም እዚህ ብቻ አይሆንም። በዚህ ሀገር ብዙ ክፍለ ግዛቶች ስላሉ በሁሉም የሚያሸንፍ ተወዳዳሪ አይኖርም። ሌላዋ ዲሞክራት ተወዳዳሪ ኤሊዝቤት ወረን በበኩላቸው ስለ ኮሮና ቫይረስ ማንሳታቸው አልቀረም። የትራምፕ አስተዳደር ተገቢ ምላሽ አልሰጠም። አሁን ድንጋጤ ሰፍኗል። ኮሮና ቫይረስ እዚህ ዩናይትድ ስቴትስም ጭምር በዓለም ዙሪያ እየተዛመተ ነው። ቢሊዮነሩ ነጋዴ ቶም ስቴየር ከፕሬዚዳንታዊ ውድድር ወጥተዋል። የማሸንፍበትን ጎዳና ካላየው ዘመቻውን አቁማለው ብዬ ነበረ። እውነቱን ለመናገር የፕሬዚደንትነት ውድድሩን የማሸንፍበት ጎዳና አላየሁም። ሴኔተር ኤሚ ክሎበሸር በበኩላቸው መወዳደሩን እንደሚቀጥሉ ተናግረዋል። በጋውን አትዘልቅም ብለው ነበር። ቀጥለውም ለምርጫ ዘመቻ ክርክሩ አትዘልቅም ብለው ነበር፣ ነገር ግን ወደ ታላቁ የማክሰኞ ውድድር እያመራሁ ነው። ቢሊዮነሩ ማይክል ብሉምበርግ በነገው ምርጫ ይወዳደራሉ። የ14 ክፍለ ግዛቶች ዲሞክራቶች በነገው ምርጫ ድምፅ ይሰጣሉ። ብሉምበርግ በሻርለት ሰሜን ካሮላይና ንግግር አድርገዋል። በአሁኑ ወቅት በዋይት ሃውስ ቤተ መንግሥት የአመራር ክፍተት አለው። ይህም በመጥፎ ጊዜ ነው የመጣው። ነገ ታላቁ ማክሰኞ ተብሎ በሚጠራው ምርጫ ከሚሳተፉት ክፍለ ግዛቶች አብዛኞቹ ከቀኑ ቀድመው ምርጫ ማካሄድ ጀምረዋል። ከዩናይትድ ስቴትስ ሕዝብ 40 ከመቶ የሚሆነው በቅድሚያ ምርጫ ድምፅ የመስጠት ዕድል ያገኛል። አድማጮች አሁኑ ወደ ሳምንቱ የስፖርት ዜናዎች እናልፋለን። ግርማቸው ከበደ ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት የቀነኒሳ በቀለ ወደ ቀድሞው ብቃቱ መመለስ፣ ብርሃኑ ለገሰ የቶኪዮ ማራቶንን ማሸነፉ፣ የኢትዮጵያ ፕሪምየር ሊግ የመጀመሪያ ዙር ቁጥራዊ መረጃዎችና በኮሮና ቫይረስ ምክንያት የስፖርቱ ዓለም ተጽዕኖ ውስጥ መውደቁ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ቀነኒሳ በቀለ ወደ ቀድሞ ብቃቱ እየተመለሰ ነው። የዓለም የ10,000 እና የ5,000 ሜትር ክብረ ወሰን ባለቤቱ ቀነኒሳ ባለፉት 10 ዓመታት ባጋጠሙት ተደጋጋሚ ጉዳቶቹ ምክንያት ምርጥ ብቃቱን ሳያሳይ ቆይቷል። ባለፉት ሁለት ዓመታት እንኳን ሶስት የማራቶን ውድድሮችን ሳይጨርስ አቋርጧል። ብዙዎቹም ትክክለኛ የማራቶን ሯጭ መሆኑን ተጠራጥረውት ቆይተዋል። በተለይ በሚያዝያ ወር 2011 ዓ.ም የለንደን ማራቶንን ካቋረጠ በኋላ ሁሉም ነገር ያበቃለት መስሎ ነበር። ነገር ግን የተፈራው አልሆነም። የአትሌቱ ወኪል የሆኑት ጆስ ሄርመንስ ወደ ሆላንድ ወስደው ለሁለት ወራት ልምምድ እንዲያደርግ መከሩት። በተለይ በዚያ የለንደን ማራቶን ሞስነት ገረመው በቀነኒሳ ተይዞ የቆየውን የኢትዮጵያ ማራቶን ክብረ ወሰን መስበሩ እልህኛ ነው የሚባለውን ቀነኒሳን አነቃው። የሄርመንስን ምክር የሰማው ቀነኒሳ ወደ ሆላንድ ገጠራማ ስፍራ መራ። አመጋገቡንና ረፍቱን አስተካከለ። ጠንካራ ልምምድም አደረገ። ሰባት ኪሎ በመቀነስም ክብደቱን ለማራቶን በሚመች መልኩ አስተካከለ። በጉዳቶች ምክንያት ያልተመጣጠኑ የነበሩት ዳሌዎቹም ተስተካከሉ። በ2011 ዓ ም ክረምት ወደ ኢትዮጵያ በመመለስም በሳምንት እስከ 180 ኪሎ ሜትር በመሮጥ ልምምድ መስራት ጀመረ። በልምምድ ላይ ሳይቀር መሸነፍ አይፈልግም የሚባለው ቀነኒሳ ከሌሎች አትሌቶች ጋር በቡድን ልምምድ መስራት የጀመረውም የለንደን ማራቶንን አቋርጦ ከወጣ በኋላ ነው። በ2012 መስከረም ወር በተካሄደው የበርሊን ማራቶን 2 ሰዓት ከ1 ደቂቃ 41 ሰከንድ በመሮጥ በሁለት ሰከንዶች ብቻ በመዘግየት የዓለም ክብረ ወሰንን ሳይሰብር ቢቀርም የቀድሞ ቀነኒሳ መመለሱን ያመላከተ ውጤት አስመዘገበ። ከአንድ ወር ተኩል በኋላ ባለፈው ዓመት ወደ አቋረጠበት ለንደን ማራቶን የሚመለሰው ቀነኒሳ ትላንት እሁድ በዚያው በለንደን ግማሽ ማራቶን ሮጦ አሸንፏል። ቀነኒሳ የቦታውን ክብረ ወሰን አሻሽሏል። አሁን የሚቀረው ከ56 ቀናት በኋላ የምንጊዜው ምርጡ የማራቶን ሯጭ የሚባለውና የማራቶን ክብረ ወሰን ባለቤቱ ኤሊድ ኪፕቾጌ ጋር ተፎካክሮ ግርማቸው ከበደን እናመሰግናለን። አድማጮች፣ በሰዓት እጥረት ሳቢያ ሙሉ ዝግጅቱን አላቀረብንም። አሁን ዝግጅታችን አበቃ። የትግርኛ ስርጭት ይቀጥላል። ነገ እንገናኝ። ደህና እደሩ Thank